እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። የብሔራዊ ቤተ መጽሐፍትና ቤተ መዛግብት ኤጀንሲ በለይቶ ማቆያ ውስጥ ለሚገኙ ኢትዮጵያውያን የመጽሀፍት ልገሳ ማድረጉን አስታውቋል። ሀብታሙ ስዩም ያነጋገራቸው የኤጀንሲው ኃላፊ አቶ ይኩኖ አምላክ መዝገቡ መጽሀፍቶቹ በለይቶ ማቆያ ውስጥ ያሉ ግለሰቦችን መንፈስ የማጠናከር ሚናቸው የላቀ መሆኑን ተናግረዋል። የመጽሐፍት ድጋፍ ለማድረግ ያበቃ ዋናው ምክንያት ቤተ መጽሀፍታችን ለጊዜው ተዘግቷል ባለው አዋጅ ምክንያት እንዲሁም ደግሞ ለጤና ሲባል አገልግሎቶችን አንሰጥም በግቢ ውስጥ ባሉ አብያተ መጽሐፍት። ነገር ግን በዚሁ አጋጣሚ ሌሎች ስራዎች፣ ወቅቱ የሚጠይቃቸውን ስራዎች መስራት አስፈላጊ ነው ብለን ስላመንን እና በጣም የሚጠቅም ስራ ስለሆነ በዚሁ ምክንያት ነው ያደረግነው። በለይቶ ማቆያ የሚቆዩ ሰዎች ጭንቀት ውስጥ ሊሆኑ ይችላሉ፣ ሀሳብ ውስጥ ሊሆኑ ይችላሉ። ነገር ግን ሊጠቀሙ ወደሚችሉበት አጋጣሚ መለወጥ እንችላለን ብለን ስለምናምን ነው እና የምናቀርብላቸው መጽሐፍት የታሪክ፣ የፍልስፍና፣ የሃይማኖት፣ ልብ ወለድ፣ ግጥሞች ናቸው። እነዚህም በማንበብ በአንድ በኩል የንባብ ባህላቸውን ያዳብሩበታል፣ በሌላ በኩል ደግሞ ሙሉውን ጊዜ ከኮቪድ ጋር በተያያዘ ከመተከዝ እና ከመጨነቅ ሀሳባቸውን ይከፍለዋል ብለን ስለምናስብ ነው። ወደ ስድስት ሺህ መጽሐፍት አዘጋጅተናል። ነገር ግን አሁን ያለው በየማቆያ ስፍራ ያሉት ሰዎች ቁጥራቸው ከአንድ ሺህ አምስት መቶ አይበልጥም በቀጣይ ወደ ተለያዩ ክልሎች እየሄድን እንሰጣለን። አሁን ያስረክብ ነው ለአዲስ አበባ ከተማ የሚበቃ ነው። ይህንኑ የጤና ጥበቃ ሚኒስቴር ባልደረቦች በኃላፊነት የሚወጡት ይሆናል። የተቀሩት ቦታዎች ላይ በራሳችን ትራንስፖርቴሽን ሄደን መጽሐፍቱን እዛ ላሉ የጤና ባለሙያዎችን እናስረክባለን። አቶ ይኩኖ አምላክ እንግዲህ ከዚህ በተጨማሪም በቅርቡ ከፀሐይ አሳታሚ ድርጅት ጋር በመተባበር እናንብብ እናብብ የተሰኘ መርሃ ግብር መጀመራችሁንም ሰምተናል። ይህ መርሃ ግብር አሁን በምን ደረጃ ላይ ይገኛል? እናንብብ እናብብ የሚለው የሀሳቡ ወጣኝ የፀሐይ አሳታሚ ሆኖ የፀሐይ አሳታሚ ባለቤት አቶ ኤልያስ ወንድሙ ሆኖ እኛ ጋር በመተባበር በርከት ያሉ ስራዎችን ሰርተናል። ይህም ምንድነው በቴሌቪዥን በሬዲዮ፣ እንዲሁም በርከት ባሉ በሌሎች መንገዶች የንባብን ምንነት የሚያብራሩ የሚተረጉሙ፣ የሚያነቃቁ ንግግሮች ታላላቅ ደራሲያን፣ በጥበብ ሰዎች እንዲሁም ሰዎች እየተደረገ ይገኛል። ህዝቡ ቤቱ በሚቀመጥበት ጊዜ ይህንን እድል ላለማባከም፣ ለንባብ መልካም አጋጣሚ እንደሆነ በማሰብ ይህንን እድል እንዲጠቀም ነው እየሰራ ነው ያለ ነው። ለህፃናት የሚሆኑ መርሃ ግብሮች ከኢቤስ የቴሌቪዥን ፕሮግራም ጋር ተሰርተዋል። በበርካታ ሳምንታት ቀጥሏል። አሁንም ይቀጥላል። ለወጣቶች አዋቂዎች የሚሆኑ ደግሞ በተለያዩ የሚዲያ አውትሌቶች ተጠቅመን ስራ ተሰርተዋል። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ኢትዮጵያ ውስጥ ግዙፉን የመጻሕፍትና መዛግብት ማዕከል ያስተዳድራል። የሀገሪቱን የንባብ ባህል ለመቀየር ግብዓቱም ልምዱም አለው ተብሎ ይታመናል። ሆኖም ኤጀንሲው የሚገኘው አዲስ አበባ ላይ እንደመሆኑ በየክፍለ ሀገሩ የሚኖሩ ኢትዮጵያን ከዚህ በረከት መጠቀም እንዳልቻሉ ሲናገሩ በተደጋጋሚ ተሰምተዋል። ዘመናዊ የቴክኖሎጂ ግብአቶችን በመጠቀም በእናንተ እጅ ውስጥ ያሉ መጽሐፍትም ሆነ መዛግብት ለተቀረው የኢትዮጵያውያን አንባቢዎች እንዲዳረሱ ለማድረግ የምታደርጉት ጥረት አለ ወይ? ኮቪድ ከመፈጠሩ በፊት ብሔራዊ ቤተ መጽሐፍቱ በአገሪቱ ባሉ ከተሞች፣ በዋና ዋና ከተሞች ብቻ ሳይሆን በአነስተኛ ከተሞችን ጭምር የንባብ ሳምንቶችን ያካሄዳል። በአመት ውስጥ ከአስር ያላነሱ ስራዎች ይሰራሉ። እንዲህ አይነት እና እኒህ የንባብ ሳምንቶች መጽሐፍት አቅራቢዎች በቅናሽ መጽሐፍትን እንዲያቀርቡ፣ እዛ ውስጥ ያሉ ዩኒቨርሲቲዎች ወይም ከፍተኛ የትምህርት ተቋማት በተሳታፊነት እንዲሳተፉ፣ የአንደኛ ደረጃ እና የሁለተኛ ደረጃ ትምህርት ቤቶች ደግሞ የንባብ ክበባትን በማቋቋም ስራዎችን ይሰራል። ከዚህም ቀደም አሁንም ቢሆን እየተሰራ ያለው ከኮቪድ በኋላ የታቀዱ አንድ ሶስት የመጽሐፍ የንባብ ሳምንቶች ስለታጠፉብኝ በእንቅስቃሴ ገደብ ምክንያት ይህንኑ ገደብ የበለጠ እንደውም ሰፋ አድርገን ሁሉንም አካባቢ ወደ ማዳረስ ነው የተነሳ ነው። ከሌላው ጊዜ በተሻለ መልኩ ነው አሁን መጽሐፍትን የማዳረስ ስራ የምንሰራው። በአዲስ አበባ ተገድቧል። ብሔራዊ ቤተ መጽሐፍት የሚለው አባል ከጥቂት አመታት ወዲህ ትክክል አይደለም ምክንያቱም ከመቶ ሀምሳ በላይ ለሚሆኑ አብያተ መጽሐፍት የመጽሐፍትና የአንዳንድ ቁሳቁስ እገዛ አድርጓል ብሔራዊ ቤተ መጽሐፍቱ። በቀጣይም ደግሞ ይህንኑ አጠናክሮ ለመቀጠል በጀቱንም እያጠናከረ ነው የሚገኘው። ለመንግስት እንደ ያለው ምላሽ በጣም ለጋስነት የተሞላበት ነው። የሀያ አራት ሰዓት አገልግሎት እንዲጀመር ክቡር ጠቅላይ ሚኒስትሩ በግላቸው ወይም ደግሞ ፐርሰናሊ ተሳትፈው አበረታተዋል እና አሁንም እየተሰሩ ያሉ ስራዎች ከዚህ ጋር የተያያዙ ናቸው። እንግዲህ እርስዎም እንዲያውም የሚያውቁት አለም አቀፍ የቤተ መጽሐፍትና ቤተ መዛግብት አገልግሎታቸውን በአሁኑ ሰዓት ወደ በይነ መረቦች ወደ ኢንተርኔት እየወሰዱ ይገኛሉ። ተመሳሳይ አሰራሮችን ለመተግበር እቅድ አለ ወይ? ቤተ መጽሐፍቱ እነዚህን አሁን ያልካቸውን ነገሮች እያሰበበት ነው ያለው። አንዳንድ መሰናክሎች አሉ። ለምሳሌ አንደኛው የአእምሮ ንብረት ባለቤትነትን ማስከበር የሚቻልበት መንገድ ሌላው ዓለም በኪንድል ወይም ደግሞ በሶፍት ኮፒ ያነባል። ነገር ግን ያን ለማድረግ ተገቢውን ክፍያ ለደራሲ የሚያደርግበት አግባብ አለ። ፋሲልቴት የሚያደርጉ የሚያከናውኑ ደግሞ የባንክ ስርዓቶች አሉ። እኛ ጋር እሱ ገና በደንብ አድርጎ ባህል ሆነ እስካልሰረጠ ድረስ አንድን መጽሐፍ ሶፍት ኮፒ ማስቀመጥ በቀጥታ የማንችልበት እድሜ ላይ ያለ ነው። ደራሲያን ከሁሉም በታች የሚከፈላቸው ናቸው፣ በድህነት የሚኖሩ ናቸው፣ የሚሰሩት ያክል አያገኙም እየተባለ በሚባልበት ወቅት አንድ ድርሰት አምስት ሺህ ኮፒ በታተመ እንደገና በማግስቱ በሶፍት ኮፒ ብናባዛውን ያልታሰበ ለውጥም ይከተናል። ነገር ግን እነዚህ ነገሮች ሲሰርጡ ማህበረሰቡም ገዝተው የማንበብ ባህሉን በደንብ ሲያዳብረው ሊሰራለት ሊሰራበት ይችላል። በተጨማሪም በውስጣችን የኢንተርኔት አገልግሎት አለ። በሁሉም አብያተ መጻሕፍት የዋይፋይ አገልግሎት አለ። ሎካል ኔትወርክን በመጠቀም የቤተ መጻሕፍቱን ንብረቶች ዳውንሎድ በማይደረግበት መልኩ ሊያነቡ የሚችሉበት አሰራሮችን እየዘረጋን ነው። ያም ስርዓት በጥቂት ወራት ተጠናቆ በሚቀጥለው ዓመት ስራ ላይ ይውላል ብለን ተስፋ እናደርጋለን።